የኤሮብ ምሽት ሰኔ 2 2014 ዓ ም የጋቢና ቤ መሰናደው መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። መሰናደውን እየመራው ኤደን ገረመው ከአቀናባሪያችን ኤልያስ አስመረ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ዘጋቢዎች ባለሙያዎችና ዘጋቢዎች ጋር በመሆን አብሬያችሁ የምዘልቅ ይሆናል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስታውቃችሁ። አንድ ተሞክሮ ካታር ላይ ነው መሰለኝ፣ ስር ሄደን የኛን ዜጎች ለማየት አንዱ ልጅ በቃ በጣም ፎርስፉሊ ነው የተከራከረ። ለምን ታሰርኩ እኔ ህጋዊ ነኝ ለምትል በኤርፖርት ብቻ ስለወጣ ማለት ነው። በህገ ወጥ መንገድ ከሀገር ለቀው የሚወጡ ወጣቶችን ለማገዝ ሌላ አማራጭ የተሰኘ ዘመቻ ጀምሯል በዚህ ዘመቻ ዙሪያ በምሽቱ ዘገባ ይኖረናል በሌላ ርዕስ ደግሞ የልደት ቀኗን በማስመልከት በማህበራዊ ሚዲያ ላይ አንድ ነጥብ ሁለት ሚሊዮን የኢትዮጵያ ብር ማሰባሰብ የቻለች ወጣት እንግም ጋር ቆይታ አድርገናል ሌሎች ዘገባዎችም ይኖሩናል አብራችሁን ታመሹ ዘንድ በድጋሚ በአክብሮት እየጋበዝን አሁን ወደ ዘገባዎቻችን እንሻገራለን ለምሽቱ ቀዳሚ ያደረግነው ዘገባ ማህበራዊ ሚዲያውን ላለፉት ሶስት ዓመታት በበጎ መልኩ በመጠቀም ላይ ያለች ወጣት እናትን የምናስተዋውቅበት ነው። እንግዳችን ህይወት ታደሰ ትባላለች። ህይወት በቲያትሪካል ስነ ጥበብ የመጀመሪያ ዲግሪ ያላት ሲሆን ኢትዮጵያ ውስጥ በተለያዩ የጋዜጠኝነትና ከስነ ጥበብ ጋር በተያያዙ ስራዎች ላይ ስትሰራ ቆይታ ከቅርብ ጊዜ ወዲህ ኑሯዋን ሙሉ ለሙሉ ከነ መላው ቤተሰቧ በዚህ በዩናይትድ ስቴትስ ሜሪላንድ ግዛት አድርጋለች። ህይወት ላለፉት ሶስት ተከታታይ አመታት ልደቷን ምክንያት በማድረግ በማህበራዊ ሚዲያ ላይ ገንዘብ በማሰባሰብ የኢትዮጵያ ልብ ህሙማን ህጻናትን እየረዳሽ ትገኛለች። ከህይወት ጋር ቆይታ አድርጌ ነበረ። ቆይታችን ህይወት ትኩረቷን እንዴት ለልብ ህሙማን ህጻናት ልታደርግ እንደቻለች ከምታስረዳበት ይጀምራል። ልደቴ ግንቦት ሀያ አምስት ነው። ፈረንጆች ደግሞ ጁን ቱ ማለት ነው። እነዚህን ሁለት አመታት በተለይ ኮቪድ በነበረበት ወቅት በአሜሪካ እንደሚታወቀው ብዙ ነገሮች ተዘግተው ቤት ውስጥ ነበር የምናሳልፈውና ከተለያዩ ሀገሮች ቲክታክ ላይ ተገናኝተን አብረ ልክ እንደ ግሩፕ ሆነን የምንጫወት አንዳንዴ ጥያቄ የምንጠያየቅ ጥሩ ግሩፕ ነበረን እና ከእነሱ ጋር ባለን ግንኙነት ሰዓት ማስታወቂያ የሆኝ መቶ ሺህ ብር ለአንድ የልብ ህመምተኛ ህይወቱ ሊታደግለት እንደሚችል ሰማሁ። እና በጣም አስደነገጠኝ። የልጆች እናትም ነኝ። የህፃናት ነገርን በጣም ይይዘኛል። ከዚህ በፊትም የመጀመሪያ ልጃችንን ኤቫል አንዘናን በወለንበት ሰዓት የእሱ ልደት አስመልክተን ኢትዮጵያ እያለን እንደዚሁ ስጦታችሁን መጽሐፍ ስጡን የልጃችን ልደት ነው ብለን ሰብስበን ለክበበ ፀሐይ ወድቃው የተገኙ ህፃናቶች የሚያድጉበት ማዕከል ሰተን ነገር ያ ልምድ ነበረን እና ለምን ያንን ነገር አሁን ቲክቶክ ላይ አምጥቼ ያለንበት ሀገር ለመረዳዳትም የእያንዳንዱን ትንንሽ ከአምስት ሁለት ዶላር፣ ጀምሮ ብናዋጣ መቶ ሺህ ብር አይከብደንም አልኩኝና ነገርኳቸው እንዲህ አይነት ማስታወቂያ አይቻለው ምን ይመስላችኋል ብዬ ጓደኞችና መከርኳቸው። ጎን ለጎን ደግሞ ለሚቄዶኒያ የአረጋውያን እና የአምሮ ህሙማን መጫ ማዕከል ዳይፐርስ ሰበስብ ያውቁኛል፣ ብዙዎቹም ዶኔት ያደርጉ ነበር እና እንዴ፣ ደስ ይለናል፣ የምትሰሪውን ስራ እናቃለን። ስለዚህ ኃላፊነቱን አንች ወስደሽ ጊዜሽን ተሰጠሽ ለምን እኛ ማኪያቱ የምንጠጣበት እንሰጣለን፣ ያ ደግሞ ልጆችን ካተረፈ ደስ ይለናል አሉ። ልክ እንደዛ ነው የመጀመሪያውን ገንዘብ መሰብሰብ ጀመርኩት። የመጀመሪያው መቶ ሺ ብርን ስታሰባስቢ በምን አይነት መልኩ ነበር የምታሰባሰቢ? ገቢ ለማሰባሰብ የምትጠቀሚው መንገድስ ምንድን ነው? የመጀመሪያው መቶ ሺ ብርን ሰባስብ ካሽ አፕ፣ ዜል፣ ቬንሞ ነበር የተጠቀምኩት። ላይቭ ላይ ሆኝ ነበረ ጓደኞች የሚሰጡኝን የገንዘብ መጠን እዛው እየተናገርኩ ሌሎችን ደግሞ የበለጠ እያነሳሳ የቻለ መቶ ዶላር፣ ሀምሳ ዶላር፣ ሀያ ዶላር፣ አስር ዶላር፣ ገንዘቡን ደግሞ ማዋጣት ያልቻለ ላይቡን ሼር እያደረጉ ሊሰጡ ይችላሉ ብሎ የሚያስቡትን ሰዎች እየቀበዙ በእንደዚህ አይነት መንገድ ነበር መቶ ሺ ብሩን የሰበሰብኩት። ባለቤቴ በዚሁ አጋጣሚ ላመሰግነው እፈልጋለሁ። ጋዜጠኛ እንተነ ከበደ በጣም መልካም ባለው ማታ ላይ ልጆቼን ቴክ ኬር አድርጎ የማስተኛቱን የነሱን ነገሮች ሸክሜን ሁሉ እሱ ላይ ጥዬ ማታ የምተኛበትን ሰዓት ነው የምጠቀሙ። እንግዲህ ሰዎች ገንዘባቸውን ከሰጡ በኋላ ገንዘቡ የታሰበበት ቦታ ላይ መድረሱን ማረጋገጥ ይፈልጋሉ። በዛ ላይ ደግሞ ገንዘብ መሰብሰቡ ብቻ ሳይሆን የታሰበበት ቦታ ላይ ማድረሱን ወይም ቃል የተገባውን ገንዘብ በሙሉ ማሰባሰቡም የራሱ ተግዳሮቶች አሉትና ያጋጠሙሽ ተግዳሮት ምትያቸው ነገሮች ምን ነበሩ? እውነት ነው። እንደዚህ የእርዳታ ስራ ከታማኝነት ከግልጽነት ጋር ሊሆን ይገባል። ቀጣይነት እንዲኖረው ሰዎች ገንዘባቸውን ሲሰጡ የት እንደደረሰ ምን እንደተደረገበት ካወቁና ውጤቱን ካዩ የበለጠ መርዳት ይችላሉ። እኔ መጀመሪያ ሲልኩ ላይቭ ላይን አደርገው፣ ቅድም እንደነገርኩሽ፣ ቀጥታ የትኛውም ሰው የላከውን የገንዘብ መጠን እየጠራው እዛው አንድ ላይ ሆነን ደምረን ከጨረስን በኋላ ቀጥታ በባንክ ቤት ወደ ልብ ማን ማዕከል ከዛ እነሱ ደግሞ ደረሰኝ ይሰጡኛል። ያን ደረሰኝ ፖስት አደርጋለሁ እና ገንዘቡ የት እንደደረሰ ማ እንደታክምበት በሁሉም ሶሻል ሚዲያዎች ላይ ፖስት አደርጋለሁ። ልደቴ ከመሆኑ ከሶስት ወይ ከአራት ወራት በፊት እየሰበሰብኩ በነበረበት ወቅት እኔ በቅንነት ገንዘብ መሰብሰብን መላኬን ብቻ ነበር ያየሁት። ለካ በዚህ ሀገር ሕግ በግል አካውንት ከተለያየ ቦታ ገንዘብ እየመጣ ተሰብስቦ ወደ ሆነ ሀገር መላክ ግልጽ የሆነ ነገር ስለሌለው ተቀባይነት አልነበረውም እና ባንኪን ዘጉብኝ። ያ ነገር ትንሽ አስደንግጦኛል። ጎድቶት ነበረ መልካም ነገር እየሰራው ነው ብዬ አስብኝ ባንኪ እዛ ሲዘጋና በኋላ ላይ ልክ ናቸው፣ የሀገሩ ህግ ነው ማክበር አለብኝ፣ ሰዎችንም ማማከርና ሰከን ብዬ እንዴት ነው ሰው መርዳቴ ብቻ ሳይሆን ፋሚሊን ፕሮቴክት ማድረግ አለብኝ፣ እንዴት አድርጌ ነው መቀጠል አለብኝ ብዬ አሰብኩ። እናም ፕሮፊት አደረግኩት ከፍ አለ ማለት ነው ብዙ ሶሻል ሚዲያ ቢሆንም ላይፍ ፎር አፍሪካ ብዬ ኢትዮጵያውያንም ብቻ ሳይሆን I'm free መርጋት የሚችል ድርጅት አድርጌ ፈቃድ አግኝቼ መስራት ጀመርኩ ማለት ነው። እንግዲህ ከቻሌንጅ ውስጥ ትልቅ መልካም ነገር አግኝቻለሁ። እውነት ነው፣ ያየሽበትን መልኩ ደግሞ ደስ ይላል። ሁሌም አንድ የሚፈትን ነገር ውጤት ይዘው ነው የሚመጣው። እነዚህ አሁን ቲክቶክ ላይ የምታደርጊያቸው የተለያዩ ጨዋታዎች አሉ። ሰዎች ተጋብዣለሽ። ና እስቲ ምን ምን ነገሮችን ያካተቱ ናቸው? ምን አይነት ጨዋታዎች ናቸው? አድማጮች እንዲገባቸው። ቻሌንጅ እንደራረጋለን ቲክታክ ላይ እንግዶችን ይዤ እገባለሁ። ሁለት ሆነን እንገባና ኮመንት ላይ ያሉ ሰዎች ይህንን ካደረገ እኔ ይህን ያህል ገንዘብ እከፍላለሁ። የተለያዩ ዱቄት ከተቀባ፣ እንቁላል ከጠጣ ተብሎ በተለያዩ ሶሻል ሚዲያዎች ያው እንደዚህ አይነት ቻሌንጆች ይታወቃሉና እኛም ለመልካም ነገር ለምን አንወስደ ሚንን ብለን ነው ያሰብነው ነው ልምድ የወሰድነው እና ከእንቧ ፋሚሊ ነው ቻሌንጅን የወሰድነው። በዚህ አጋጣሚ አመሰግናችኋለሁ። ደግሞ አንዳንዴ ደግሞ ሰአሊዎች ስዕላቸውን ይሰጣሉ። ልብሶችን የሚሰሩ ሰዎች ልብሳቸውን ይሰጣሉ እና ጨረታ ይደረግና ደግሞ የተጫረተበትን ገንዘብ ያህል ገቢ ይሆናል ለህፃናቱ ለሚደረገው እንቅስቃሴ። እሺ፣ እስካሁንስ አሁን ለምሳሌ ምን ያህል ገንዘብ አሰባሰብሽ? አሳክቸዋል ነው የምትያቸው ግቦች ውስጥ ምንድን ናቸው? መጀመሪያው ከትንሹ ገንዘብ ጀምሮ ከመቶ ሺ ብር እንግዲህ አንድ ህፃን ማሳከሚያ ነበር መቶ ሺ ብር። ከዛ ጀምሮ ሰበቦችና ምክንያቶች እየፈጠርን ያው ልጆቹ እንዲታከሙ ስምንት መቶ ሺህ ድረስ ሰበሰብኩ። በኋላ ላይ ማሽ ሚሊየን አልኩና ተሳካ። በጣም ገረመኝ። አምስት ልጆች ማሳከሚያ ነው አልኩኝ። በኋላ ላይ ልደት ይደረሰ ይህ ከሆነ ለምንድን ነው አንድ ሚሊየንን አቅጄ አስር ህጻናት የምታከሙት አልኩኝ ከዛ አንድ ሚሊየን ተሳካ የዛሬ አመት ልደቴ ላይ አስር ህጻናቶች ከዛ በፊት ስምንት መቶ ሺ አንድ ነጥብ ስምንት ሚሊየን ሆኗል በአሁኑ ልደቴ ትልቅ ነበር እቅድ የእውነት ለመናገር አስር ሚሊየን ነበር ማሰባሰብ ያቅድኩት ግን በተለያዩ ቦታዎች እርዳታ እየተሰበሰበ ነበር የኔም የግል አካውንቲ ላይ ያን ሁሉ ገንዘብ መሰብሰብ አይቻልም፣ እና እነም ፕሮፊቱ መጨረስ ነበረበት እና በዛ በዛ ምክንያት ኩኝ አንድ ነጥብ ሁለት ሚሊዮን ሰበሰብ ያ ደግሞ የአስራ ሁለት ህጻናትን ህይወት ይታደጋል ማለት ነው። እንግዲህ በእነዚህ ሁለት አመታት ለልብ ሙማን ህጻናት ማዕከል ሶስት ሚሊዮን ብር ሰብስብ ያለው የኢትዮጵያ ብር ሰላሳ ህጻናቶችን የሚያሳክም ማለት ነገር ግን ይህንን ገንዘብ ሳሰባስብ የእኔ ብቻ ውጤት አይደለም። ገንዘባቸውን በተለያየ የኢትዮጵያ ክፍል ሆነው ሳያውቁኝ አንድ ቀን እንኳን ሳያገኙኝ ገንዘባቸውን ያዋጡ የሶሻል ሚዲያ ጓደኞቼ፣ ፎሎወሮቼ፣ ቤተሰቦቼ፣ ጓደኞቼ፣ በጣም ደጋግ የሆኑ ጥሩ ልብ ያላቸው ሰዎች እርዳታ ስለተጨመረበት ሶስት ሚሊዮን ብር የመሰብሰብ እድሉን አግኝቻለሁ። ቀጣይ ምን ነሱ አላማሽ? በቀጣይ የማስበው ነገር እንግዲህ አንድ ነገር ላይ ትኩረት ማድረግ ስለምፈልግ አሁንም የልብህሙማን ህፃናቶችን ሶሻል ሚዲያውንም ቤት በማድረግ ደግሞ ኤሪያችን ላይ እየሰሩ ያሉ ንግድ ቤቶችን በመጠየ በምችለው አጋጣሚ ሁሉ የልብህሙማን ህፃናቶችን እያገዝኩ መቀጠል እፈልጋለሁ። ሰው የሀገራችንን ነገር ደግሞ የተወሰነ መስራት ከቻልን በኋላ እያደገ ሲሄድ መቼ እንደሆነ ምን ያህል አመት እንደሚወስዱ ባላውቅ እንኳን ትልቁ ህልሜ ደግሞ ከኢትዮጵያ አልፎ አፍሪካንም ማገዝ። እንግዲህ አሁን ብዙ ነገሮች አሳክተሻል፣ ወደ ድርጅትም ተሻግረሻል። እንደ ግለሰብ ደግሞ ከሰሞኑ ለአንድ ሽልማት ታጭተሻል። ስለዚህ እስቲ ስለ እሱ ንገረኝ። የልጆቹ ህይወት መዳን ለእኔ በጣም ትልቁ ሽልማት ነው። ግን ደግሞ በመድረክ ላይ በህዝብ ፊት ደግሞ አክብረው ይህ ነገር ትልቅ ስራ እየሰራችው ነው። ችሉ ዝልናበር ማታት ይቀባል በቀጣይ ደግሞ ብዙ አደራ ጥለንባታል እንደማለት ደግሞ ጣፋጭ ህይወት ሽልማት አሁን ለሁለተኛ ጊዜ የተደረገ ሶሻል ሚዲያ መልካም አሻራቸውን ያሳረፉ ወጣቶችን የሚሸልሙበት ፕሮግራም ነው። ስለሸለሙኝ ተወካዮችን ልክ ሽልማቱን ተቀብለውኛል። በጣም ደስ ብሎኛል። ይህ ለኔ ቀላል ነገር አይደለም እና አደራ እንደጣላችሁብኝ ተሰምቶኛል። የበለጠ እሰራለሁ ክበርልኝ ማለት ይፈልጋለሁ እንኳን ደስ አለሽ በድጋሚ እሺ ህይወት በጣም ነው የማመሰግነው ከተከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቬ እለታዊ መሰናድ ነው። ዝግጅቶቻችን አምሃሪክ ዶት ቪኒስ ዶት ኮም ላይ እንዲሁም ደግሞ በፌስቡክ ገጻችን በአምሃሪክ ላይ ልታገኟቸው ትችላላችሁ። በሳተላይትም ኢትዮ ሳት ላይ እንድትከታተሉ እንጋብዛለን። ወጣቶች በተለይ አስተያየትና ጥያቄዎቻችሁን እንድትልኩልን እናበረታታለን። ወደ ተከታዩ ዘገባ ደግሞ እንሻገር። በየእለቱ በህገ ወጥ ስደት ምክንያት በርካታ ወጣቶች እስከ ሞት ድረስ ለሚያደርስ ሁኔታ ይደረጋሉ። ለስደት ከመውጣታቸው በፊት ደግመው ደጋግመው እንዲያስቡበት ለማድረግ ለመሰደድ ከወሰኑም ህጋዊ አማራጮችን እንዲመርጡ ለማሳሰብ ያለመ ዘመቻ ከሰሞኑ ተጀምሯል። ሌላ አማራጭ አለ የተሰኘው ዘመቻ አስተባባሪ የዓለም ስራ ድርጅት የኢትዮጵያ ቅርንጫፍ ነው። ሀብታሙ ስዩም ስለዘመቻው ብሎም በተያያዥ ጉዳዮች ላይ የበለጠ ለመረዳትና ለማወቅ የተቋሙን ቀጠናዊና የስደት ጉዳዮች ዋና የቴክኒክ አማካሪ አይዳ አወልን በስልክ አነጋግሯቸዋል። አይዳ አወል የአሁኑን ዘመቻ ግብ አስቀድመው ያብራራሉ። ያው እንደሚታወቀው ብዙ ወጣቶች ወደ ተለያየ ሀገራት እየፈለሱ ያለበት ሁኔታ አለ። ኢትዮጵያ ላይ አንዳንዴ ግራና ቀኝም ሳናይ አንድ መንገድ ብቻ የሚያዋጣን መንገድ ስደት ነው እያለን ወይ ወደ ውጭ መፍለስ ነው እያለን እያሰብን የመጣንበትን ባህል ይታያል። ባለፉት አምስት አስር ዓመታት ለዚህ ሌላ ማጣን ለሚለው ካምፔይን ወደ ግራና ወደ ቀኝ አይቶ ወጣቶቹ የሚያዋጣን ወይ የሚሻለን መንገድ ይሄ ነው ብለው እንዲሄዱ ነው በውጭ ሀገር ላይ የተሻለ ሁኔታ አለ የሚለውን አስተሳሰብ እንደምናየው ብዙ አደጋ ደርሶባቸው ብዙ ችግር ደርሶባቸው የሚመለሱም ወገኖቻችን ስላሉ አድቫንቴጁ እና ዲስአድቫንቴጁ በደምብ አይተው መሄድም ካለባቸው ደግሞ በህጋዊ መንገድ እንዲሰደዱ ነው። ለዚህ ከምፔኑ አንደኛ ምርጫችን ነው ወደ ግራ ወደ ቀኙ እዚህ ሀገር ላይ ሰርቶ የሚቀየር ብዙ ወጣቶች አሉ እንደምታውቀው እሱንም አማራጭ ይሁንና የሚያዋጣችሁን መንገዱ ሰዱ ነው ወደ ውጭ መሄዱን ከሆነ ምርጫው ወጣቱ መብቱ ነው፣ ግን ይሄ ደግሞ ህገ ወጡ ትታችሁ የሕጋዊ አማራጭ ተጠቀሙ ነው። የተመላሾችም እንደዚሁ መጥተው ብዙ ጊዜ የመመላለስ ባህሪ ያለ እንደምታውቀው ይመጡና ተመልሰው ደግሞ እንደገና ወደ ስደት ይላሉ። ብንዶ ምንም ሳይዙም ቢመጡ ከተመለሱ በኋላ የሰሩ ልጆች ደግሞ ብዙ በጣም ሰክሰሱ ሊሆኑም ስላሉ እዚህ ሀገርም ደግሞ ሰርቱ መቀረጥ ኦፕሽን ነው። ለዚህ እሱንም አማራጭ ሕይወት ነው ዋና ዓላማው የካምፓይን። ይህንን ዘመቻ ለመዘርጋት ከማሰባችሁ በፊት ወጣቶች ቀድሞውኑ ወደ ስደት፣ ከስደቱም ደግሞ ህገ ወጥ አዘዋዋሪዎችን የሚመርጡበትን ምክንያት የተገነዘባችሁ ይመስለኛል። የተለያዩ ጥናቶቻችሁ ውስጥ የተወሰኑ ምክንያቶችን አጠር አድርገን ማስታወስ እንችል ይሆን? ለምንድን ነው ሰዎች በዛ ውስጥ ለማለፍ የሚፈልጉት? ባር ነው ጥናቶች የሚያሳየን ምንድን ነው? አንድ ህጋዊና ህገወጡ የትኛው ነው የሚለውት ለይቱ ማያውቅ ብዙ ዜጎች እስፔሻሊ ወጣቶች አሉ። አንድ ተሞክሮ ካታር ላይ ነው መሰለኝ፣ እስር ቤት ሄደን የእኛን ዜጎች ለማየት አንዱ ልጅ በቃ በጣም ፎርስፉሊ ነው የተከራከረን፣ ለምን ታሰርኩ እኔ ህጋዊ ነኝ ለምትል በኤርፖርት ብቻ ስለወጣ ማለት ነው። ብዙ ሰው ቲኬት እና ፓስፖርት ይዞ ሲወጣ ራሱን እንደ ህጋዊ አድርጎ ነው የሚያየ። ግን ህጋዊ ብዙ የሚያስፈልጉት ፕሮሰሶች አሉ። እንደምታውቁም በኢትዮጵያ ብቻ ህጋዊ ሳይሆን በተቀባይ አገርም ህጋዊ ለመሆን ማለት ነው። ሁለቱንም አገር ህግ ጠብቀን ስንሄድ ነው ህገወጥ ደላሎችም አይ ህጋዊ ነው የሚሉ ብዙ አሉ ኢቨን ነው ላይሰንስ የላቸውም። በህጋዊ መንገድ አይደለም የሚወስዱት። ለዚህ እንደዚህ አይነት ኢንፎርሜሽን ስለሚሰጧቸው አንድ የማሳሳት እና ትክክለኛው ኢንፎርሜሽን አለመኖር አንዱ ቻለንጅ ነው። ሁለተኛ ደግሞ ብዙ ጊዜ ህገወጥ ደላሎች ኮሚኒቲ ውስጥ ነው ያሉት። ጎረቤታችን ናቸው፣ ዘመዶቻችን ናቸው፣ የምናውቃቸው ሰዎች ናቸው። ለዚህ ውጭ ሄደሽ ላይፍሽ ይቀየራል ወይ ላይፍ ይቀየራል እንዲህ አይነት ደግሞስ ታገኛለ ማይሆን ነገር ሲሉን የማመን ባህላችን ሀይ ሀይለ ከብጣኔ እኔ አሁን ማታቃኝ ሰው ሆኜ ከምነግረ የሚያውቀ ሰው ሲነግር የመስማት እና የማመን ችላለን አይደል? እዛው ኮሚዩኒቲ ውስጥ ያለ ያሉ ስለሆኑ ብዙ ጊዜ ደላሎቹ ህገወጥ ደላሎቹ ቶሎ አሳምነው ልጆቹን አስቀይረው የመውሰድ ባህር ያህል ሶስተኛ ደግሞ አንዳንዴ ጊዜ የህጋዊ መንገድ ትንሽ ሰሱ እኛ ባረገረው ጥናት አሁን ስናይ እንጂ ኢንተርምስ ኦፍ ዋጋ ካየው የሚረክሰው የህጋዊ ሰው ማያቀም ህጋዊ መንገድ ለአነስተኛ ስራ ሚሄዱ ወይ ለቤት ስራ ጀመስሮች ላይ ለሚሰማሩ ክፍያ በህጉ መሰረት ክልክል ነው። ለዚህ በህጋዊ መንገድ ስሄዱ የሚከፈለው ብር ያነሰ ነው ግን አንዳንዴ የሚወስደው ጊዜ ትንሽ ጊዜ ፈጃለን። ያው ፕሮሰሶች ተከትለን ነው። የጤናው ምርመራ አለ፣ የፖሊስ ጋር ከወንጀል ነጻ መሆን አለ። የተለያዩ ፕሮሰሶች ያው በተቀባይ ሀገርና በላኪ ሀገር ያለው ስምምነትን ፕሮሰስ ሎ ስለሚያደርግ ትንሽ ጊዜ መውሰድ ባህሪ አለው። የአሁን ጊዜ ወጣት ደግሞ ያው ቶሎ ወደ ስራ ለመግባት ፍላጎት ስላላቸው አንዳንዴ ህገወጡ ወጡ ደግሞ ምንም ፕሮሰስ የለውም። አንዱ ብርህን ከፈልክ መውሰድ ነው። አንዱም እሱ ነው ምክንያቱ ይጀርብ የማነሳው ማነሳው ሶስቱ ነው እንግዲህ፣ ከዚህ ዘመቻ በፊት በቴክኖሎጂ እየታገዛችሁ ወደ ስደት መውጣት ሀሳብ ላላቸውም ሆነ ለተመላሾች የሚበጁ መረጃዎችን ለመስጠት ጥረት ታድርጋላችሁ። ቀደም ባለው ጊዜ ስራ፣ አሁን ላይ ደግሞ የጉዞ ስንቅ የተባሉ በስልክ ላይ መተግበሪያዎች እንዲገነቡ ድጋፍ አድርጋችኋል። ከመተግበሪያዎቹ ተጠቃሚዎች ያገኛችሁት ምላሽ ምን ይመስላል? ወጣቶችስ እነዚህን መተግበሪያዎች፣ እነዚህን የመረጃ አማራጮች በምን መልኩ እየተጠቀሙ ይገኛሉ? የጉዞ ስንቅ ያው መልዕክቱ እንደሚያስ ስንቅ ነው የጉዞ ስንቅ አላማው ወይም አሁንም ለወጣቶች እየተጠቀመበት ያለበት ሁኔታ ምንድን ነው? ከመሄዳ በፊት ምንድን ነው ኤግዛክት ፕሮሰሱ ለምትል እኔ ብነግርህ ወይ ሌላ ሰው ቢነገርህ ትክክል ያልሆነ መረጃ ባለማወቅ በክፋት ብቻ ሳይሆን ባለማወቅም እናሳስታለን። ሰው ነው አይደል አንዳንዴ እዛ ላይ ግን ባለው ሕግና መሰረት መሰረት በእጃቸው አክሰሰብሊቲ ሁሌ የለም። ስማርትፎን ባለበት ሁኔታ አዲስ ወጣቶች የሚፈልጉትን ኢንፎርሜሽን ከመሰደራቸው በፊት ምን ፕሮሰስ ፎሎ ማድረግ እንዳለባቸው፣ ምን አይነት መንገድ መሄድ እንዳለባቸው፣ መንገድ ላይ ምን እንደሚጠብቃቸው፣ ኤርፖርት ላይ አምሹር ሁላችንም ያጋጠመናል። ብዙ ጊዜ ስድንግርግሬ ማለት ለስራው የሚፈልሱ ዜጎቻችን ከሩራል ኤሪያ ወይ ደግሞ ከገጠር አካባቢ የሚመጡ ናቸው እና ይሄ ኤርፖርት ላይ ገብቶ ትንሽ ግራ የማጋባትም ስላለ አሁን ስልኳን ወይ ስልኩም ከያዝ እንዳሉ ኦንላይን ቼክ ማድረግ ይችላሉ። እስካሁን በሰማነው በጣም ፖዚቲቭሊ ነው እየተወሰደ ያለው የጉዞ ስንቅ፣ ከመሰደድ በፊትም ከተሰደዱ በኋላም እዛም አረብ ሀገር ላይ ካየኸው ብዙ ኢንፎርሜሽን፣ የአረብ ሀገር ላይ ያለው ሁኔታ፣ ኢቨን ኢን ኬዝ አሁን አንድ አደጋ ቢደርስባቸው ማንን ኮንታክት ማድረግ አለባቸው ምናምን፣ እሱ ሁሉ ኢንፎርሜሽን አለበት። ስለዚህ በጣም ጠቃሚ እንደሆነ ነው እስካሁን ባገኘነው መረጃ። በመጨረሻ እንድናነሳው የፈለግኩት አንድ ጉዳይ፣ ከስደት ተመላሽ ለሆኑ ዜጎች የምትሰጡት የስልጠና መርሃ ግብር አለ። ይሄ መርሃ ግብር ከምን ደረሰ? ወጣቶች ህልማቸውን በሀገራቸው ማሳካት እንዲችሉ በማሳመን ረገድስ ምን ያህል ተሳክቶላቸዋል? እንደኔ በጣም ተሳክቶልናል እላለሁ። ቻለንጁ፣ ሪሶርስ እና እንደምታየው የሚመለሰው ዜጋ ቁጥር በጣም ብዙ ነው። እኛ ልንደርስ የተሻለ ቁጥር አነስተኛ ነው። ኮምፕሬስ ታደረገው እንጂ ብዙ ተመላሾች እንግዲህ በእኛ ኤክስፒሪየንስ የምናየው ኦፖርቹኒቲውን ካገኙ መሄድ አይፈልጉም። እውነት እንነጋገር ከሆነ በተለይ ደርሰው የመጡ ልጆች ተመላሾች ኦፖርቹኒቲ ሳይኖር ሲቀር ነው ወደ ውጭ የሀገሩ የሚያዘነብሩት። ምን አማራጭ አለ? ቤተሰብ ማስተዳደር አለ፣ ኃላፊነት አለ። ራሳቸውን የሚሄወት መቀየር ይፈልጋሉ። ኦፍኮርስ አሁን እኛ የክኖት ስልጠና እንሰጣለን ሳይኮ ሶሻል ሰፖርት ካስፈለገ ይሰጣል፣ የብድር አገልግሎት ይሰጣል። ይሄን ይሄን ካረግም በኋላ እውነት ለመናገር ተመልሶ የሚሰደድ ተመላሽ በጣም ጥቂት ነው። በጣም በጣም አናሳ የሆነ ቁጥር ነው። በብዛት እዚሁ ደስ ብሏቸው ህይወታቸውን ቀይረው ግን ትሬኒንግ ላይ ምንድነው ላይፍ ስኪል ምን ጨምራለን ለምትል፣ አንዳንዴ ሲመጡ ያው ትንሽ ዲሞቲቬትድ ሆነው ተስፋ ቆርጠ ምናምን ስለሆነ እንደሚችሉ በራሳቸው መቀየን እንደሚችሉ ከምን ደስ ይለኛል። አሬንጅም ልናደርግልህ እንችላለን እንዴት ኢንካሬጅ እንደሚሆኑ ስልጠና ከወሰዱ በኋላ እርግጠኛ ነኝ ነው የሚሉ ሰክሰስፉል እንደምንሆን እዚሁ ሀገር ላይ የሚያስደስት ውጤት ነው እያገኘን ያለ ነው ተመላሾች ላይ በምናደርገው ስራ ወደ ስራ ይገባሉ። ራሳቸውን ንግድ ይከፍታሉ። ወደ ስራ መግባት ፍላጎት ያላቸውን ሊንክ እናደርጋቸዋለን በኤምፕሎየር ጋር ከሰሪዎች ጋር ግን ማጆሪቲው ያው የራሱን ስራ ነው መክፈት የሚፈልገው ሰውተንመት ላይ ለዚህም የብድር አገልግሎት ወይ ደግሞ አንዳንዴ ኢንካይን ሰፖርት የሚያስፈልጋቸውን እቃ እንገዛላቸው ና ደስ የሚገቡበት ሁኔታ ነው ያለው። በእውነቱ አስደሳች ነው፣ ግን ቅድም እንዳልኩት በየቀኑ ከሚመጡት ቁጥር ጋር ስታስተያየው የእኛ ቁጥር አናሳ ነው። ስለማሰብ ነው ስፔሻሊ ወደ ሌበር ማርኬት ለማስገባት በጣም ብዙ አስፈላጊ ስለሆነ እንጂ ሰክሰሱል ነው። እጅግ በጣም አመሰግናለሁ ወይዘሮ አይዳ አውል። በዓለም የሥራ ድርጅት የተሻለ ቀጠናዊ ስደት አስተዳደር መርሃ ግብር ወደሚለው ወደ አማርኛ ለመመለስ ሞክረናል። በዛ ውስጥ የዋና የቴክኒክ አማካሪ ነሽ። ለነበረን ቆይታ በእጅጉ አመሰግናለሁ። እኔም በጣም አመሰግናለሁ ሀብታሙ። ዜና ሬ ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል። ነዋሪነታቸውን በውጭ ሀገራት ለማድረግ የመረጡ በርካታ ኢትዮጵያውያን ወላጆች በስደት ከኢትዮጵያ ከመጡ በኋላ ትልቁ ህልማቸው ልጆቻቸውን ለትልቅ ስኬት ማብቃት መሆኑን ይናገራሉ። ይህን ለማድረግ ደግሞ ከልጅነታቸው ጀምሮ ክትትል ከማድረግ ጎን ለጎን በተለይም ደግሞ በከፍተኛ የትምህርት ተቋማት ዩኒቨርሲቲዎች ውስጥ ትምህርታቸውን እንዲማሩ ማድረግ ይጠበቅባቸዋል። ይህን ለማድረግ በቂ ገንዘብ ማጠራቀምም ይጠይቃል። ለመሆኑ ወላጆች ገቢያቸውን ተቆጣጥረው በበቂ ሁኔታ ለልጆቻቸው የትምህርት ገንዘብ ማጠራቀም የሚችሉት እንዴት ነው በሚለው ሀሳብ ዙሪያ ስመኝሽ የቆየ በዚህ በዩናይትድ ስቴትስ ዋሽንግተን ዲሲ እና አካባቢዋ የገንዘብ ነክ ጉዳዮች አማካሪ ጋብዛለች። በቅድሚያ ራሳቸውን በማስተዋወቅ ይጀምራሉ። የቴ እሳቱ ወይም ደግሞ የትና የት እሳቱ እባላለሁኝ። የሁለት ወንዶች ልጆች እናት ነኝ እንግዲህ በሙያ ደረጃ ሪል ስቴትና በፋይናንሻል ሰርቪስ ውስጥ ላለፈው ሀያ ሁለት ዓመት አገልግ ያለው የኤቲ ፋይናንሻል ለልሲ መስራች ና ባለቤት በተለያየ ምክንያት ወደ አሜሪካ ሀገር የሚመጡ ወላጆች ልጃቸውን በሚያሳድጉበት ጊዜ የሚገጥሟቸው ችግሮች ወይም ተግዳሮቶች ምን አይነት ናቸው? እነዛ የባህል አጀስትመንት ያስፈልገናል፣ የባሊዩ አጀስትመንት ያስፈልገናል። ከምንኖርበት ይዘን የመጣ ነው፣ ከኖርበት ይዘን የመጣ ነው። ጥሩ ባሊዩና እዚህ ካለው ጋር አጀስት እያደረገን የምንሄድባቸው ነገሮች ናቸው። ስለዚህ ብዙ አጀስት ከምናደርጋቸው ነገሮች ልጆችን ማነጋገር በባህላችን አልተለመደም። ስለዚህ ልጆችን ማነጋገር፣ መጠየቅ፣ ማዳመጥ እነዚህ ልጆች ስኬታማ እንዲሆኑ እኛም ደግሞ ምን ላይ መስራት እንዳለብን ዳይሬክሽን የሚሰጠን ነገር ስለሆነ እዛ ላይ ማትኮር ያስፈልጋል። በወላጅና በልጅ ምን እራሱ በአንዱ ላይ የሚኖር ይገባል ቀይ መስመር ብለን የምንለው መኖር አለበት። አባትና እናት እንደፈለገ የማይናገርበት ቦታ አለ። ልጆችም እንደፈለጉ የማይናገሩባቸው ቦታዎች አሉ። እነዛን ለይቶ ማወቅ ያስፈልጋል። ስለዚህ ዓለም ሊቀበለው የሚችል ልጅ ማዘጋጀት የምችለው እንዴት ነው ብሎ የፈጠራ ችሎታውን ወላጅ ማዳበር አለበት። አለበለዚያ በዚህ በሃያ አንደኛው ክፍለ ዘመን ለማሸነፍ በጣም ከፍተኛ የሆነ የፈጠራ ችሎታ፣ ትዕግስት፣ እውቀት፣ ገንዘብ እና የተለያዩ ፍቅር በብዛት ይፈልጋል ና ፍቺን ለምሳሌ ሰዎች እንደ ኖርማል ቫሉ አድርገው ወስደውታል። በሀገራችን እንደዚያ አይነት ነገር አይደለም። እናትና አባቶቻችን ስናይ ግን ብዙ ሚስማች የሆነ የጋብቻ አይነት ስለሆነ በዛ ምክንያት ሰዎች ፍቺ ያ ነገር ልጆች ላይ የሚያመጣውን ነገር አትኩሮ ያን ሰው ብዙ ሲቸገረ ያለሁኝ ብዙ ኮንሰልት አድርጌ እጅግ በጣም አሳዛኝ በልጆች የምትሰነዋለ በወላጅ የምትሰነዋለ ወላጆች ሲያነሱ ከሰሟቸው ውስጥ ለምሳሌ ብዙ ወላጆች ረጃጅም ሰዓት ስራ ላይ ያጠፋሉ። አስራ ስድስት ሰዓት፣ አስራ ሰባት ሰዓት እስከ ሀያ ሰዓት ድረስ ይሰራሉ። በዚህ ጊዜ ከልጆቻቸው ጋር የሚያሳልፉት ጊዜ እጅግ በጣም የተወሰነ ይሆናል። ወላጆች ይህንን ክፍተት እንዴት ነው መሙላት የሚችሉት? ጊዜ ለልጆቻቸው መስጠት የሚችሉት እንዴት ነው? እነዚህ ሰዎች በዛ ባለቻቸው አንድ ደይ ኦፍ ወይም ሁለት ቀን ደይ ኦፍ እጅግ በጣም ልጆቻቸውን ስኮተኩቱ ከሚያዋቸው ቤተሰቦች ጋራ ቅርበት መፍጠር አለባቸው። የኛ ትልቁ ችግሩ አሁን ለምሳሌ ሌላ በዛው አካባቢ ላይ የሚኖር የሌላ ሀገር ዜጋ ይሁን የዚያ ሀገር ዜጋ ይሁን ግን ከራሱ አካባቢ የተለየ አንድ በዛ ውስጥ ካልቸራሌ ሌላ ቤተሰብ ምን እያደረገ እንደሚያሸንፍ ልንማር እንችላለን። ሁለተኛ ነገር የነዛ ሰዎች የልጅ አያያዝ እኛ የምንፈልገው ግን ዛሬ ሁኔታው እንድናደርግ አልፈቀደልን። ከነዛ ሰዎች ጋር ችግራችንን አስረድተን እነዛ ሰዎች ሊደግፉ የሚችሉ ሰዎች መሆናቸውን ፍሬንድሽፕ በመመስረት የጠበቀ ነገር እንዲረዱን፣ እኛና እነሱ ባህሎቻችን አንድ ነው ወይ ወይም የተቀራረበ ነው ወይ፣ በዛ ላይ ልጆች ሊቀበሉ ይችላሉ። ሁልጊዜ እኮ አይሞላልንም። እኔ ምራዚያሰ ሲንግል ፓረንት እና እንደ ሪል ስቴት እና ፋይናንሻል ሰርቪስ ፕሮፌሽናል አንዳንድ ጊዜ ቤቶች ሳሳይ የሚመሽበት ጊዜ አለ። ሰዎች አካባቢው ላይ ያሉ ቫሊዩን ማድረጋቸውን ቤተሰቦች እንጂ ዝም ብዬ ማንንም ሰው አልጠየቅም። ቤቴን ማጠገብ ቢሆን በዛው ባለው ላይ እንዴት አድርገው ሊጠቀሙ እንደሚችሉ መለኛ መሆንና ሌሎቹ ሰዎች ሌቨሬጅ ማድረግ ነው። በቃ በጣም ስማርት የሆነው መንገድ ጥቅም ማለት ነው። ልጆች ትልቅ ቦታ እንዲደርሱ ከምናደርግበት መንገድ አንዱ ትምህርት ነው ቁልፍ እና ወሳኝ ነገር ነው። ልጆች በተለይ ጥቁሮች ሆነን ወደዚህ ሀገር መጥተን ትልቅ ደረጃ ለመድረስ እና ልጆች በትምህርታቸው ስኬታማ እንዲሆኑ ከልጅነት ጀምሮ ምን አይነት ክትትልና ድጋፍ ያስፈልጋል? ከልጅነታቸው ጀምሮ ታይም ማኔጅመንት ያስፈልጋል። ሁሉንም ልጆች ናቸው የጫወቱ ቢዝን የምሰራው ነገር አለብለሽ ከመልቀቅ ሰዓት ሰዓት ስታረጅለት የመኝታ ሰዓት አለ፣ የማንበቢያ ሰዓት አለ ውጮት የመጫወቻ ሰዓት አለ የተለያዩ ነገሮች ከወላጅ ጋር ደግሞ የተለያዩ አክቲቪቲዎችን ፓዝል ሊሆን ይችላሉ። ተጫዋቹ አይምሮን እየደቨሎፕ ያደርገን እነዛን ነገሮች ከቤት ማድረግ ያስፈልጋል። ከልጅነታቸው ያ ምን ይሆናል ልምድ ይሆንና ያ ሀቤት ኤብሪዴይ ምንም ነገር ሲያደርጉ የሚያደርጉት ነገር አዲስ አይሆንባቸውም። የልጆች ስኬታማነትን ስታይ ወላጅስ ምን ይዞ ነው መጣ ከመጣንበት ምን ያ የሚያደግ ነው የምንሰጣቸው ያዝነውን ነው። ከታላላቅ ሰዎች የአንደኛው እናት ለምሳሌ መጽሐፍ ማንበብ ስለማልችል ዘቅዘቃ እንኳን እንዲዛዝም ብላ ፊቱ እየተቀመጠች ለፒኤችዲ ለሜዲካል ዶክተርነት ነ ያበቃች የአሜሪካዊት እናት አለች ለምሳሌ። ስለዚህ እነዛን ነገሮች ስታይ የዛ ሴትዮ ምን እያደረገች እንደሆነ አታውቅም ግን ልጁ ላይ ሳይኮሎጂካሊ ልትፈጥ የፈለገች ነገር ስላለ ብልህ እናት ስለሆነች ነው ያን ያደረገችው። ከክትትል ጎን ለጎን ደግሞ ወላጅ ልጆቹን ለስኬት ለማብቃት ከሚያስፈልገው ነገር አንዱ ገንዘብ ነው። በተለይ ወደ ዩኒቨርሲቲ ተማሪዎች ሲገቡ ከፍለው ነው የሚማሩት እና ወላጅ የሚያስፈልጋቸውን ነገር ማሟላት መቻል አለበት። በዚህ ብዙ ወላጆች ሲቸገሩ ይታያል። እና ወላጆች የገንዘብ አያያዛቸው እዚህ ሀገር ሲመጡ ምን መሰል አለበት? ብዙ ነገሮችን ገንዘባቸው ገንዘብ እንዲሰራ ማድረግ የሚገባቸውን ቦታ ከእውቀት ጋር ያለመጨበት ያ ምንድ ነው፣ ፕሮዳክቶችን ወይም ደግሞ የተለያዩ ኢንቨስትመንቶችን ልጅ ከወለደ ጊዜ ጀምሮ ሰው ለምሳሌ ልጁን በምን እንደሚያስተምር ማወቅ አለበት፣ የስቴቱን ሕግ ማወቅ አለበት። እኛ በምንኖርበት በቨርጂኒያ ለምሳሌ ሀያ ሶስት ዓመት እስኪሞላቸው ድረስ በራሳቸው ብድር መውሰድ አይችሉም። ስለዚህ ወላጅ የራሱን ክሬዲት ፍሪ አድርጎ እየጠበቀ ነው ለመበደር ወይስ ሌሎች ቦታዎች ላይ ትንሿን ገንዘብ ትልቅ ማድረግ እየሞከረ ነው የሚለው መልስ መሰጠት አለበት። ስለዚህ የራሴን ታሪክ ሳይሆን ፋይናንሻል ሰርቪስ ኢንዱስትሪ የሚያመጣውን ነገር ተጠቅም ያለው ፋይናንሻል አድቫይዘር ከሆነ በፊት የትሬኒንግ ትምህርቶች ዘርጭ ትሬኒንግን ስለተማርኩ የተለያዩ ነገሮችን በራሴ የማደርጋቸው ለራሴ የጠቀሙ ነገሮች አሉእንደምሳሌ አሉ። አዎ፣ ቤት ማከራየት፣ ፋይናንሻል ፕሮዳክቶች ላይ ከታክስ ነፃ የሆኑ ነገሮችን ወይም ደግሞ ወለድ ሊወዱ የሚችሉ እንዴት አይነት መልቲፕላየር ያላቸው ምን ያህል ጊዜ ሊያዋሉት እንደሚችሉ በኮምፓውንድ ኢንትረስት ከእውቀት ጋር ነው። ግን በጣም ብዙ እንደዛ ተብሎ ነትናምንም አይነት ነው የሚል ንግግር አለ በኮሚኒቲያችን ነው። እንደዛ ሳይሆን ከቦታ ቦታ እየሄዱ ትርፋቸውን እና ኪሳራቸውን ማየት መቻል አለባቸው። ክሬዲታቸው በጣም ተበላሽቶ ያንን ማድረግ ለትምህርት ላይ መዋል የሚገባቸውን ነገር መዋል ሲያቀታቸውም ይታያል እና ምናልባት በዛ በኩል የምትመክሪያቸው ምክር ካለ እጅግ በጣም አንቺ ከሹ በላይ እጅግ በጣም ተጨማሪ ነገር ሊሆኑ የሚችሉ ብዙ ነገሮች አሉ። ሰዎች ለምሳሌ ልጅ ወልደዋል እዚህ ጋር መጀመሪያ ያንን ልጅ ቦታ ለማድረስ የሚፈልገውን ነገር ከኛ የሚጠበቀውን ነገር ስናቅ እነዚህ ነገሮች አይምሯችን ላይ ከመጡ አሁን አንቻቻቸውን ነገሮች ስለ ብራንድ፣ ስለ ሶሻል ላይፍ፣ ስለተለያዩ እቃዎች፣ መኪናዎች፣ ቤቶች፣ ምናምን ስለመቀየር አናስብም። ይሄ እኔ የማልደግፈው ነገር ነው እና እነዚህ እነዚህ ነው በገንዘባቸው በኩል አጀስት የምናደረገው ሳናሴሳቸው በሚሰራበት ጊዜ ራሳቸውን እንዲያዩ እናደርጋለን እና ይሄ ነው ይሄንን ነው ያደረግኩት የሚሉትን የሚያልፉበት ነው የሚደነግጡበትም ጊዜ አለን። በአሜሪካ ድምፅ አድማጮች ስም በጣም አመሰግናለሁ። አመሰግናለሁ። ወይም ስም መልካም ጊዜ ዲፕሎማቲ ተመልካቾቻችን ስለነበረን ቆይታ እያመሰገንን የዕሮብ ምሽት የጋቢና ቤት መሰናዶ እዚህ ላይ ተጠናቀቀ። የደንገረሙ መሰናዶን እየመራው ከኤልያስ አስማረ እንዲሁም ከመላዊ አሜሪካ ድምፅ የስቱዲዮ ባለሙያዎች ጋር አብራችሁ ቆይቻለሁ። ሰላም ይስጥልኝ ተናገ